የደቡብ ሱዳን አማጺያን መሪ ሪያክ ማቻር ፕሬዚደንት ሳልቫ ኪር በሀገሪቱ 28 ክፍላት ሀገር እንዲኖሩ ለማድረግ ማቀዳቸውን በመቃወም ጉዳያቸውን ለአፍሪካ ሕብረት ለማቅረብ ወስነዋል። ሳልቫኪር ባለፈው ጥቅምት ወር ባወጡት አዋጅ በሀገሪቱ 28 ክፍላት ሀገር እንዲመሰረቱ አስታውቀዋል። በፊት ግን አስር ክፍላት ሀገር ብቻ ናቸው የነበሩት። ውሳኔው የተደረገው በደቡብ ሱዳን የሽግግር ህገ መንግስት በመመራት ነው ብለዋል ፕሬዝደንቱ። ዓላማውን ማዕከላዊ አስተዳደሩን ለማላላት እንደሆነ ሳልቫኪር ሲያስረዱ የብሔራዊ መንግስቱን መጠን በመቀነስ ሀብቱ ለገጠሩ ነዋሪ ቀረብ እንዲል ለማድረግ ነው ብለዋል። የአማጽያኑ መሪዎች ግን ሀገሪቱን በ28 ክፍላት ሀገር መከፋፈሉ የአንድን ጎሳ መሬት ለሌላ ስለሚሰጥ የባሰ ማህበረሰባዊ ተቃውሞ ያስነሳል ይላሉ። የእንግሊዝኛው ክፍል ባልደረባችን ጄምስ በቲ ያጠናቀረውን ዘገባ ቆንጅታየ ታቀርባለች። የደቡብ ሱዳን የአማጽያኑ መሪ ማቻር ፕሬዚደንት ኪር እቅዳቸውን እንዲሰርዙ እንዲነግሯቸው የዩጋንዳውን ፕሬዚደንት ዩወሪ ሙሴቪኒን ሊያሳስቡ ከሄዱበት ከካምፓላ ተመልሰዋል። 28 ክፍላተ ሀገር ለማቋቋም ፕሬዝደንቱ ያላቸው እቅድ የሰላም ስምምነቱን አተገባበር እያደናቀፈ ነው በማለት ነው። በሌላ በኩል የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚቴ ባወጣው አዲስ ሪፖርት የድርጅቱ የጸጥታ ምክር ቤት በሁለቱም በፕሬዝደንት ኪርና በአማጽያኑ መሪ ማቻር ላይ በርስ በርስ ጦርነቱ በተጫወቱት ሚና ምክንያት ማዕቀብ እንዲጥልባቸው ጠይቋል። የኤስፒኤልኤም የተቃዋሚው አንጃ የውጭ ጉዳዮች ኃላፊ የሆኑት ኢስኪኤል ሎል ጋትኮት ዶክተር ማቻር ነገ ሐሙስ በአዲስ አበባ በአፍሪካ ኅብረት የመሪዎች ጉባኤ ላይ ተገኝተው ለአህጉሪቱ መሪዎች አቤቱታ ያቀርባሉ ብለዋል። የሰላም ስምምነቱ ተግባራዊ መሆኑን ማረጋገጥ እንፈልጋለን። ከብዙዎቹ የአፍሪካ መሪዎች በተለይም ከሰላም ስምምነቱ ዋስትና ሰጪዎች ጋር እንነጋገራለን። ዋና ዋናዎቹ የሰላም ስምምነቱ ዋስትና ሰጪዎች አብዛኛዎቹ በስብሰባው ላይ ይገኛሉ። ስለዚህ እነርሱ ፕሬዝዳንት ኪርን 28 ክፍላተ ሀገር የማቋቋም እቅዳቸውን እንዲሰርዙ ግፊት እንዲያደርጉ እንጠይቃለን። ምክንያቱም ስምምነቱ የሚለው 10 ክፍላተ ሀገር እንጂ 28 አይደለማ። በተባበሩት መንግስታቱ አዲስ ሪፖርት በተዘረዘሩት ወንጀሎች ማቻር የተጫወቱት ሚና የለም። ጦርነቱ ሲጀመር እሳቸው እኮ ሽሽት ላይ ነበሩ ሲሉ ኢስኬል ጋትኮት አስተባብለዋል።